Of America. Yeah y America Dims radio Tabiano ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። የማክሰኞ ሰኔ 23 ቀን 2007 ዓ ም መሰናዷችንን ይዘን ቀርበናል። የምሽቱ አስተናጋጆች አሉላ ከበደና ሄኖክ ሰማ ግዜርነን። በምሽቱ ዝግጅት በትናንትናው ዕለት ይፋ በሆነው የኢትዮጵያ ምርጫ 2007 ውጤት መሰረት ተቃዋሚ ፓርቲዎች ሙሉ በሙሉ ተሸንፈዋል። በፖለቲካው መድረክ አማራጭ ይኖራቸው ይሆን እንጠይቃለን። is ሰላማዊ ትግል ተጨባጭ የሆነ ነገር ካላስገኘ በስተቀር ለውጥ የሚፈልጉት ወጣቶች ወደ ማንኛውም ነገር ሊዘሉ ይችላሉ። የኦፌኮ መድረክ መሪ ዶክተር መረራ ጉዲና ናቸው። ከምርጫ 2007 ጋር በተያያዘ መድረክ በደቡብ ክልል ተገደሉብኝ ያላቸው አባሉ የገዢው ፓርቲ አባል ናቸው ሲሉ የሶሮ ወረዳ አስተዳዳሪ የመድረክ አባልም አይደለም። የዳይደን ያዴግ አባል። በሌላ ዜና አምስት የሰማያዊ ፓርቲ ወጣት አባላት በትናንትናው ዕለት የፍርድ ቤት ቅጣታቸውን ጨርሰው ከእስር ሲፈቱ ደህንነት መልሶ አስሯቸዋል ይላሉ የድርጅቱ ሊቀመንበር። ዝርዝሩ እናቀርባለን። በሁለተኛው አጋማሽ ሳምንታዊ ቅንብሮች ሐኪሙን ይጠይቁና ንግድና ምጣኔ ሀብትም ተካተዋል። ለሁሉም እስከ ምሽቱ አራት ሰዓት አብራችሁን እንድዘልቁ የጋበዝን። አሁን የሰዓቱን የዓለም ዜና እናሰማ። የሩዋንዳ መንግስት ዋና የደህንነት ኃላፊ ጀኔራል ካሬንዚ ካራኬ የብሪታንያ ውስጥ ተይዘው መታሰራቸውን ባለሥልጣናት ገለጡ። የሩዋንዳ ፍትህ ሚኒስቴር ጆንሰን ቡሲንጊ ለአሜሪካ ድምፅ እንደተናገሩት ካራኬ መታሰራቸውን አረጋግጠው መንግስት የታሰሩበትን ምክንያት ለማጣራት ግን ከብሪታንያ ጋር እየተነጋገረ መሆኑን ገልጠዋል። ካሬንዚ ካኬ ስፔን ባቀረበችው ጥያቄ መሰረት ተይዘው የታሰሩት በሲቪሎች ላይ ፈጽመዋል ከተባለው የጦር ወንጀል ጋር በተያያዘ ክስ ነው ሲሉ የብሪታንያ ባለሥልጣናት አስታውቀዋል። የሩዋንዳ ውጭ ጉዳይ ሚኒስትር ሉዊ ሚሾኮቦ በትዊተር አማካኝነት ባሰራጩት አስተያየት የምዕራባውያኑ ተባብረው አፍሪካውያንን ማዋረድ ተቀባይነት አይኖረውም ሲሉ የካሪኬን መታሰር አውግዘዋል። የሩዋንዳ ፍትህ ሚኒስትር ጆንሰን ቡሲንግ ያክሎም ጀኔራል ካሬንዚ ካሪኬ ለንደን ከተማ ውስጥ የተያዙት አውሮፕላን ለመሳፈር ሲሞክሩ እንደነበር ገልጠዋል። ጀኔራሉ ከነገ በስቲያ ሐሙስ ፍርድ ቤት እንደሚቀርቡም ይጠበቃል። በደቡብ ሱዳን 18 ሰዎች መሞታቸውንና በትንሹ አንድ መቶ ሰባ ሌሎች በበሽታው መያዛቸውን ተከትሎ ሀገሪቱ ውስጥ የኮሌራ ወረርሽኝ ገብቷል ስትል አውጃለች። የጤና ጥበቃ ሚኒስትሩ ሪክ ጋይ ኮክ ለጋዜጠኞች ሲናገሩ የበሽታው ስርጭት የጀመረው የእርስ በርስ ጦርነቱን ሸሽተው ጁባ ከተማ ውስጥ በሚገኙ የተባበሩት መንግሥታት ባቋቋማቸው ካምፖች ተጨናንቀው በሚኖሩ ሰዎች መካከል ነው ብለዋል። ኮሌራ ፈጣን በባክቴሪያ አማካይነት የሚሰራጭ በሽታ ሲሆን ተቅማጥና በሰውነት ውስጥ ከባድ የፈሳሽ እጥረት የሚያስከትል በሽታ ነው። ቶሎ ሕክምና ካልተደረገለት በስተቀር ለሕልፈት ይዳርጋል። በቀላሉ የሚሰራጨው በተመረዘ ምግብና ውሃ አማካይነት ነው። ኮሌራ በተለይ በስደተኞች ካምፕ ውስጥ ከባድ አደጋ የሚደቅነው ሰው ምግብና መጠጡን በጋራ እየተካፈለ ስለሚጠቀም መሆኑን ሐኪሞች ይናገራሉ። የዓለም የጤና ድርጅት ሪፖርት ባወጣው መሠረት ባለፈው ዓመት በደቡብ ሱዳን ውስጥ በተከሰተ የኮሌራ ወረርሽኝ ቢያንስ 167 ሰዎች ሕይወታቸውን ሲያጠፋ ወደ 6400 የሚሆኑ ደግሞ መታመማቸው ታውቋል። በሌላ የደቡብ ሱዳን ነክ ዜና የኬንያው ካኩማ ስደተኞች መጠለያ ከደቡብ ሱዳኑ የእርስ በርስ ጦርነት በሚሸሹ ስደተኞች ሳይታጨቅ እንደማይቀር የተባበሩት መንግስታት ድርጅት አስታውቋል። ከኬንያ የደረሰን የሂላሪ ሂውለር ዘገባ ትርጉም እንደሚገልጠው ከሆነ ባለፈው አንድ አመት ተኩል ብቻ ወደ አምሳ ሺህ የሚጠጉ ሰዎች ወደ ኬንያ ተሰደዋል። አዲሱ አበበ ዝርዝሩን ይዘዋል። በአንድ ወቅት የተባበረው ሱዳን ከሚባለውና ጦርነት ከሚካየበት ስፍራ የሚሸሹ ሕጻናት የሚሰባሰቡበት ስፍራ ነበር። ዛሬ ግን የኬንያ ካኩማ መጠለያ ጣቢያ ከደቡብ ሱዳን የሚፈርሱ ስደተኞች መከማቻ ሆኗል። የስደቱ ምክንያት ደግሞ በዚያ ያለው የእርስ በርስ ጦርነት ነው። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ዩንችሲር ቀባይ ኢማኑዌል ኒያቤራ የእርስ በርሱ ጦርነት እንደ አውሮፓ አቆጣጠር በ2013 ከመጀመሩ አስቀድሞ ብዙ ሺህ ስደተኞች ወደ አገራቸው እንዲመለሱ እየተደረጉ፣ መጠለያ ጣቢያውም ስደተኛ አልባ ወደ መሆን አመዝኖ ነበር ይላሉ። ለጥቂት ጊዜያት የስደተኛ ቁጥር እየቀነሰ መሄዱ ነው ብለን ነበር። በ2013 የተቀሰቀሰው የእርስ በርስ ጦርነት ግን ሁኔታውን ቀየረው። ከዚያን ጊዜ ጀምሮ እነው የአዳዲስ ስደተኛው ቁጥር ሃምሳ ሺህ ደርሷል። እናም ካኩማ ያሉትን መጠለያ ጣቢያዎች ከመጨናነቅ ለማዳን መዘጋጀት ይኖርብናል። የዩኤንኤችሲአሩ ቃል አቀባይን አቤራ አክለውም በአሁኑ ወቅት ወደ 180 ሺህ ስደተኞች የሚገኙበት መጠለያ ከአቅሙ በላይ በስደተኞች እየተሞላ መሆኑን ገልጠው በአዲስ የታቀደው መጠለያ ጣቢያ እስከ 80 ሺህ መያዝ ይኖርበታልም ብለዋል። ብዙዎቹም በአሁኑ ወቅት ያለውን መጨናነቅ ለማቃለል ሲባል የሚዛወሩ ናቸው ሲሉም አስረድተዋል። እንደ ቃል አቀባዩን የአብሔራ ገለጻ ከሆነ የሶማሊያን፣ የኤርትራንና የኮንጎን ስደተኞች ጨምሮ በካኩማ መጠለያ ወደ 17 አገሮች ስደተኞች ይገኛሉ። በአሁኑ ወቅት ግን የደቡብ ሱዳን ስደተኞች አብዛኛውን ቁጥር ይዘዋል። የደቡብ ሱዳን የእርስ በርስ ጦርነት በፕሬዝዳንት ሳልቫኪር እና የሽምቅ ተዋጊ ቡድን መሪ በሆኑት በምክትል ፕሬዚዳንቱ ሪክ ማቻር መካከል ያለውን ኃይል ሁለት መክፈሉ ይታወቃል። ምንም እንኳ ተደጋጋሚ የሰላም ጥረት ቢደረግም አመፁ ግን ከመባባስ አልዳነም። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ በቅርቡ ይፋ እንዳደረገው ባለፈው ወር መንግሥት ባካሄደው የመልሶ ማጥቃት እርምጃ ቢያንስ 129 ሕፃናት ሞተዋል። ለሰብዓዊ መብት መከበር የቆሙ ወገኖች ደግሞ ለሰላማዊ ወይም ለሲቪል ሕዝብ እልቂት ሁለቱም ወገኖች ተጠያቂ መሆናቸውን ይገልጣሉ። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ የሩሲያን የዩክሬን ወረራ ለመመከት ስብጥር ወታደራዊና ወታደራዊ ያልሆኑ መሳሪያዎችን ትጠቀማለች ሲሉ የአሜሪካው የመከላከያ ሚኒስትር አሽ ካርተር ተናገሩ። የዩናይትድ ስቴትስ ወታደራዊ ባለስልጣን ትናንት በርሊን ከተማ ይህንን ያሉት ከቀድሞ ሶቪየት ህብረት ጋር በኃይል እንዲቀላቀሉ ከተደረጉት ከኢስቶኒያ ላትቪያ፣ ሊትዌኒያ መንግስታት ጋር ለመነጋገር ወደ ኢስቶኒያ ሲጓዙ ነው። ዩናይትድ ስቴትስ ለአዲሱ የኔቶ ፈጥኖ ደራሽ ኃይል ልዩ ኮማንዶዎችን የደህንነትና ሌሎች ወታደራዊ ቁሳቁሶችን ታዋጣለች ሲሉ ካርተር ጨምረው አስረድተዋል። የአሜሪካው መከላከያ ሚኒስትር አሽ ካርተር ለሩሲያው የዩክሬን ወረራና ለተገንጣዮች ለምትሰጠው እርዳታ ምላሽ በሚሰጡበት መንገድ ላይ ለመምከር ከነገ በስቲያ በብራስልስ ከኔቶ አቻዎቻቸው ጋር ይገናኛሉ ባለፈው ሳምንት ሰሜን ኢራቅ ውስጥ የተካሄደው የዩናይት ስቴትስ የአየር ጥቃት በቤንጋዚው የሊቢያ ጥቃት የሚጠረጠር አንድ እስላማዊ መንግስት ነኝ ባዩን አማጺ እንደገድለ ታወቀ። ይህ ተጠርጣሪ እንደ አውሮፓውያን የዘመን አቆጣጠር በ2012 ዓ ምት ሊቢያ ውስጥ በሚገኘው የዩናይት ስቴትስ ኤምባሲ ላይ ጥቃት አካሄዶ አምባሳደር ክሪስቶፈር ስቲቨንስን እና ሌሎች አራት አሜሪካውያንን መግደሉ አይዘነጋም። የዩናይት ስቴትስ መከላከያ ሚኒስተር ፔንታገን ቃል አቀባይ ኮሎኔል ስቲቭ ስቲቭ ዋረን እንደገለጡት የትናንት ሰኞ ሳምንት ሞሱል ውስጥ የተካሄደው ጥቃት ይህንኑ አሊ አውኒ አልሃርዚ የተሰኘ የአማጺው ቡድን አባል ነው የገደለው። ግለሰቡ ሰሜን አፍሪቃና መካከለኛው ምስራቅ ውስጥ ከሚገኘውና ራሱን እስላማዊ መንግስት ነኝ ብሎ ከሚጠራው አሸባሪ ቡድን ጋር በቅርብ ይሰራ እንደነበርም ተመልክተዋል። ከአፍጋኒስታን፣ ሶሪያና ከሌሎችም ሀገሮች ለሚፈልሱ ሕፃናት የአውሮፓ ህብረት የተሻለ አያያዝና ከለላ እንዲሰጥ አንድ ዓለም አቀፋዊ የሰብአዊ መብት ተሟጋች ድርጅት ጥሪ ያቀረበ። ጥሪውን ያቀረበው የመብት ተሟጋቹ ቡድን ሁማን ራይትስ ዎች ይፋ ባደረገው መግለጫ አፍጋኒስታን ውስጥ ከታሊባን የውትድርና ምልመላ ያመለጡ አያሌ ህጻናት ያለምንም ረዳት ወደ መጠለያ ካምፑ እየሸሹ መሆናቸውን አመልክቷል። በመጨረሻም የዩናይት ስቴትሱ ፕሬዚዳንት በትላንትናው እለት የረመዳን ወር መግቢያን ለማክበር በዋይት ሀውስ በተዘጋጀ የራት ስነ ስርዓት ሲናገሩ በሃይማኖቶች ልዩነት ሳቢያ ስለሚፈጠር የተሳሳተ አመለካከትና ሌሎችን የማግለል ዝንባሌ ትችት ሰንዝረዋል። በስነ ስርዓቱ በርካታ የዲፕሎማቲክ ማህበረሰብ አባላት የህግ አውጪ ምክር ቤት አባላትና ከሙስሊም ማህበረሰብ የተወጣጡ እንደተገኝበት ተገልጠዋል። አድማጮች የሰዓቱ የዓለም ዜና ይኸው ነበር። የምታዳምጡት የአሜሪካ ድምፅ ሬዲዮ በ19 በ22 እና በ25 ሜትር ባንዶች የሚያስተላልፈውን የማክሰኞ ምሽት ዝግጅታችንን ነው የምናስተናግዳችሁ ሄኖክ ሰማግዜር ና አሉላ ከበደ እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን በምሽቱ ዝግጅቶቻችን ታዲያ ለትንተና ያዝናቸውን ዜናዎች ባጭር ባጭሩ እናስተዋወቅ በምርጫ 2007 ሙሉ በሙሉ የተሸነፉት የኢትዮጵያ ተቃዋሚዎች መጪዎቹ አምስት ዓመታት ፈታኝ እንደሚሆኑ ገለጹ በመድረክ በደቡብ ክልል ተገደሉብኝ ያላቸው አባሉ የገዢው አባል ፓርቲ እንደሆኑ መንግስት ገለጸ። የሰማያዊ ፓርቲ አምስት አባላት የፍርድ ቤት ቅጣታቸውን ጨርሰው ሲፈቱ ደህንነት አሰራቸው ይላሉ ሊቀመንበሩ አቶ ይልቃል ጌትነት። ዝርዝር ዘገባዎቹን ይዘናል። ሁለተኛው አጋማሽ ስርጭታችን ደግሞ ሐኪሙን ይጠይቁና በንግድና ምጣኔ ሀብት ዝግጅት እውን በኢትዮጵያ የዜጎች ገቢ በእጅጉ ጨምሯል? ድህነትስ በስፋት ቀንሷል? ሁለት የምጣኔ ሀብት ባለሙያዎች ይከራከራሉ። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የዕለቱ አብይ ርዕሳችንን እናስደምጣችሁ። የኢትዮጵያ ተቃዋሚ ፓርቲዎች በአገሪቱ በተካሄደው ብሔራዊ ምርጫ የኢህአዴግን አገዛዝ ሊሰብሩ ወይም በምክር ቤቱ መቀመጫዎች ለማግኘት አልቻሉም ሲል ይንደረደራል ርዕሱ። ስለሆነም ለ24 ዓመታት ያህል ተገልለው የቆዩት ተቃዋሚዎች በፖለቲካው መድረክ አማራጮች ይኖሯቸው ይሆን የሚል ጥያቄ ታቀርባለች። ማርት ቫንደር ዎልፍ ከአዲስ አበባ ባሰናዳችው ወይም ባጠናቀረችው ዘገባ አደንች ፍስሃ ኢትዮጵያ ውስጥ በተካሄደው ብሔራዊ ምርጫ የኢትዮጵያ ተቃዋሚ ፓርቲዎች ወከባና ማስፈራራት ይደርስብናል፣ ምርጫውም ተጭበርብረዋል የሚል ክስ ሲያሰሙ ቆይተዋል። ገዢው ፓርቲ መላ የምክር ቤት መቀመጫዎችን በማሸነፍ ለሌላ አምስት ዓመታት በስልጣን የመቆየቱ ጉዳይ አይቀሬ ይመስላል። ተቃዋሚው የኢትዮጵያ ዲሞክራሲያዊ ፓርቲ የምርጫው ሂደት ፍትሐዊ አይደለም፣ የምርጫው ውጤትም ተአማኒነት የለውም ይላል። የድርጅቱ ስራ አስፈጻሚ ኮሚቴ አባል አቶ ዋሲሁን ተስፋዬ በወቅቱ መድብ ለ ፓርቲ ስርዓት አጣብቅኝ ውስጥ ገብቷል። ይሁንና ተቃዋሚ ኃይሎች ይቀጥላሉ ብለዋል። አፍተር 24 ሲርስ ባይ ኦፖዚሽን ሰፈር ሜን ቻሌንጂንግ ስቲል። ከ24 ዓመታት በኋላ ተቃዋሚው ወገን ብዙ ተግዳሮቶች ገጥመውታል። ይሁንና አሁንም ህልውናው አለ። ቀጣዮቹ አምስትና አስር ዓመታት በተቃዋሚዎች ላይ አደጋ ይደቅናሉ። ኢትዮጵያ በኢኮኖሚ እድገቷ ስትመሰገን በሰብአዊ መብት አያያዟ ግን ትነቀፋለች። 57 የፖለቲካ ፓርቲዎች ባለፈው ወር በተካሄደው ብሔራዊ ምርጫ ተሳትፈዋል። ይሁንና በመንግስት ላይ ውጊያ የሚያካሂዱ የታጠቁ ቡድኖችም አሉ። የመድረክ ምክትል ሊቀመንበር የሆኑት የኦሮሞ ፌዴራል ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዴና ሰላማዊ ትግል ካልሰራ ሌሎች ኃይሎች በፖለቲካው አድማስ የበላይነት ሊያገኙ ይችላሉ ብለዋል። ሰላማዊ ትግል ተጨባጭ የሆነ ነገር ካላስገኘ በስተቀር ለውጥ የሚፈልጉት ወጣቶች ወደ ማንኛውም ነገር ሊዘሉ ይችላሉ። የኢትዮጵያ ፖለቲካ አሁን ከምናየው በተለየ የኃይል ተጠቃሚነት ገጽታ ሊይዝ ይችላል የሚል ስጋትም አለኝ። መንግስት ለዘብተኞችንና ሰላማዊውን ድምፅ አፍኖ የመያዝ ስትራቴጂውን ረጋ ብሎ ማሰብ ያለበት ይመስለኛል። ሊገጥሞ የሚችለው የባሰ ስር ነቀል ምላሽ ነውና። ማናቸውም ተቃዋሚ ፓርቲዎች ስትራቴጂያቸውንም ሆነ መልእክቶቻቸውን የመለወጥ እቅድ የላቸውም። መንግስት ድምፅ አጭበርብሯል ይላሉ። ብዙዎቹ እውነተኛ ምርጫ አድርገው አያዩትም። ተቃዋሚዎቹ በሚሊዮኖች የሚቆጠሩ ደጋፊዎች አሉን ይላሉ። የህዝቡ ንቃተ ህሊና ከፍ እንዲል ማድረጉን እንደሚቀጥሉም ገልጸዋል። ከሁሉም አዲስ የሆነው ተቃዋሚ ድርጅት ሰማያዊ ፓርቲ ነው። የድርጅቱ ሊቀመንበር አቶ ይልቃል ጌትነት ኢትዮጵያ ገና ወደ ዲሞክራሲያዊ ስርዓት አልተሸጋገረችም የሚል እምነት አላቸው። የወቅቱ መንግስትንም አምባገነን ነው ይላሉ ናው የወቅቱ ትግል የመድበለ ፓርቲ ዲሞክራሲ እንደሌለ ሁሉም የሚረዳበት ደረጃ ላይ ደርሷል። አሁን ትግሉ ስለ ፖሊሲ፣ ስለ ኢኮኖሚ፣ ስለ ውጭና ስለ መሬት ፖሊሲ ሳይሆን የነጻነት ጥያቄ ነው። አሁን ኢትዮጵያ ውስጥ ያለው ስለ ምርጫ ፖለቲካ ጉዳይ አይደለም። ከአምባገነንነት ወደ ዲሞክራሲ የመሸጋገር ጉዳይ ነው። እንደ አውሮፓ አቆጣጠር በ2005 ዓ ም በተካሄደው ምርጫ ተቃዋሚዎች ዘመቻ የማካሄድ ነጻነት ያገኙ ሆኖ ተሰምቷቸው ነበር። ቀዳሚ ውጤቶች ተቃዋሚዎች እንዳሸነፉ ያሳዩ ነበር። የመጨረሻው ውጤት ሲነገር ግን ገዢው ፓርቲ አጭበርብረዋል ይላሉ ተቃዋሚዎቹ። ይህ ሁኔታ ወደ ህዝባዊ ተቃውሞ ተለውጦ ወደ 200 የሚጠጉ ተቃዋሚዎች ሲገደሉ በሺዎች የሚቆጠሩ ታስረዋል። ከአምስት ዓመታት በፊት በተካሄደው ምርጫ ኢህአደግ ካለ አንድ በስተቀር መላውን መቀመጫዎችን ለማሸነፍ ችሏል። በአሁኑ ወቅት ደግሞ መቶ በመቶ ሳያሸንፍ አይቀርም። ገና ያልተቆጠረ የምርጫ ቦታ አለ። እስካሁን ባለው ጊዜ ግን በምክር ቤቱ ካሉት አምስት መቶ አርባ ሰባት መቀመጫዎች ገዢው ፓርቲና ከሱ ጋር የተሳሰሩ ድርጅቶች አምስት መቶ አርባ ስድስቱን አሸንፈዋል። በምርጫ ከምርጫ 2007 ጋር በተያያዘ የኢትዮጵያ ፌዴራላዊ አንድነት መድረክ በደቡብ ክልል አንድ የምርጫ አስተባባሪው ባለፈው ሳምንት አርብ ተገድለው መገኘታቸውን መግለጻቸውን ዘግበናል። በደቡብ ክልል ሀዲያ ዞን ሶሮ ወረዳ የተገደሉት አቶ ብርሃኑ ኤረቦ ሐሙስ ዕለት በሁለት የፖሊስ ባልደረቦች ከመኖሪያ ቤታቸው ከተወሰዱ በኋላ ተደብድበው ሕይወታቸው አልፎ ወንዝ ዳር መገኘታቸውን የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምፅ ሬዲዮ ገልጸው ነበር። ከመኖሪያ ቤቱ ፖሊስ ትፈለጋለህ ብሎ አውጥቶት አቶ ብርሃኑ ረቦ የሚባለውን የመድረክ ታጋጅ በደቡብ የሀዲያ ዞን ሶሮ ወረዳ ደብድበው ገለው አንድ ወንዝ ውስጥ ጥለውት አስክሬኑ ዛሬ ነው የተገኘው። ከዚህ ከምርጫ 2007 ጋር በተያያዘ መድረክ የአርቡን ጨምሮ አራት አባላቱና ደጋፊዎቹ መገደላቸውን ገልጿል። በዛሬው ምሽት ዝግጅታችን በደቡብ ክልል ሀዲያ ዞን ሶሮ ወረዳ አስተዳዳሪን አግኝተናል። አቶ ብርሃኑ ኤርቦ ሕይወታቸው አልፎ ወንዝ ዳር መገኘታቸውን አስተዳዳሪው ገልጸው፣ አባልነታቸው ግን የመድረክ ሳይሆን የገዢው ፓርቲ ኢህአዲግ ነው ይላሉ። በጣም አመሰግናለሁ ስለ ጊዜዎት አቶ ኤልያስ ኤርሰዶ በሀዲያ ዞን የሶሮ ወረዳ አስተዳዳሪ። እንግዲህ ሰሞኑን በዚሁ ወረዳ ውስጥ ዳናቶሬ ቀበሌ አንድ የመድረክ አባል ሞቶ አስከሬኑም በወንዙ ውስጥ ተጥሎ መገኘቱን የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አስታውቋል። የተገደለውም በእናንተ አካባቢ ታጣቂዎች ወይም ፖሊሶች መሆኑን ገልጸዋል። ምንድን ነው የእናንተ ምላሽ? እስካሁን ወረዳችሁ ይፋ ምላሽ ሳይሰጥ ነው የቆየው እና ምንድን ነው በትክክል የሆነው? አመሰግናለሁኝ ስለ ጊዜው ብርሃኑ ኤረቦ የሚባል የመድረክ አባል በታጣቂዎች ተገሏል የሚለውን እኔም በእናንተ ሬዲዮ ጣቢያ ሰምቻለሁ። ብርሃኑ ኤረቦ የሚባል ሟች መሞቱ ትክክል ነው። ባልታወቃ ምክንያት ውሃ ውስጥ ወድቆ ነው የተገኘው እና ውሃ ውስጥ ወድቆ ሲገኝ ወንጀል ነው ሰው የሚሞተው እግዚአብሔር ሲገድል ብቻ ነው የሚያምረው እና ከዛ ጊዜ ጀምሮ የጸጥታ አካላት የሞተበትን ምክንያት የት እንደዋላ ከነማን ጋር እንደዋላ እንዴት እንደሞታ አካባቢ ሄዶ የጸጥታ አካላት እና ከሳሽ መርማሪዎች ጭምር ጉዳዩን እየተከታተሉ ያሉበት ሁኔታ ነው ያለው። ከሞት አንጻር ማለት ነው። ሌላኛው እንግዲህ የመድረክ አባል ነው የእኛ አባል ነው የተባለው ጉዳይ መሰረታዊ ስህተት ነው። የመድረክ አባል አይደለም። አባሉ የኢህአዴግ አባል ነው። የኢህአዴግ አባል ስለመሆኑም ደግሞ ጭብጥ ማስረጃና መረጃ በአካል ለሚቀርብና ለሚያይ ሰው መስጣት የሚቻል ማያት የሚቻል ቤተሰቡን እና አካባቢን ማነጋገር የሚቻል ተጨባጭ ጭብጥ ነው ያለንና፣ የመድረስ አባልም አይደለም የዳይዴን የኢህአዴግ አባል መዋቹ። ስለዚህ ወደ እናንተ ወረዳ ብቅ ላለ ሰው ያንን ማስረጃ ለመስጠት ዝግጁ ነን እያሉ ነው። የኢህአዴግ አባል መሆናቸውን አቶ ብርሃኑ ኤሬቦ ምናልባትም የፓርቲ መዋጮ የከፈሉባቸው መረጃዎች ከዚህ በፊትም ያሉ ሌሎች መረጃዎች አሉን እያሉኝ ነው በእርግጠኝነት በመድረክ የተጠቀሰውን ልንገሮት። አቶ ብርሃኑ ኤሬቦ ከቤታቸው ሊደርስባቸው የሚችልን ድብደባና ወከባ ሸሽተው ሲወጡ ፖሊስ ብርሃኑ ደቦጭ እና ፖሊስ ታዲ የተባሉ ሲከታተሏቸው እንደነበር በኋላ ላይም ግድያ ተፈጽሞባቸው ወንዝ ውስጥ አስክሬናቸው ወንዝ ውስጥ ተጥሎ እንደተገኘ ነው በመድረክ በኩል እየተገለጸ ያለው። ይሄኛውም ትንታኔ ወይም ይሄኛውም አገላለጽ ትክክል አይደለም እያሉኝ ነው። ትክክል አይደለም ብቻ ሳይሆን መሰረታዊ ስህተት ያለበት ነው። ስለምን ቢባል ብራኑ የረቦ የተባለ ሞች እንኳን የጸጥታ አካል ሊያሳድደው በአካባቢም ሰላማዊ ኑሮ ከምኖር ውጪ ፖሊስ የሚያሳድድበት ሁኔታ አለን። በነገራችን ላይ ብራኑ ደቦጭ እና ታዲያ ውስጥ ምሶ የተባሉ ፖሊሶች፣ የመንግስት ፖሊሶች ናቸው። የመንግስት ፖሊሲ ዳንነትን ከማስጠበቅ ያለፋ ማታ ላይ ወጥቶ ሰውን እያሳደደ እሷ ያባራል የሚባለውም ትክክል አይደለም። ፖሊስ ጸጥታን ከማስከበር ያለፈ ወንጀለኛን ከመከላከል ያለፈ ህዝብን የሚያሳድድበት የሌላ ጉዳይ መሆኑን ለማስገንዘብ እወዳለሁ። ምርመራ እየተደረገ ነው፣ እየተጣራ ነው ብለውኛል። አቶ ኤልያስ፣ የምርመራ ውጤት ምን ላይ ደረሰ? እስካሁን የሚያውቁት ምንድን ነው እርስዎ? የምርመራ ውጤት እንግዲህ መረጃ ካለ አላወኩም። ልጁ ትናንት ነው የተቀበረው። በዚህ አካባቢ ላይ መረጃ አንደኛ በባህላዊ ሁኔታ ሹማግሌዎች ከነማ ጋር ኋላ ከመንግስት ምርመራም ውጪ ሹማግሌ ጭምር የሚከታተልበት ነው። በኛ ባህድያ ባህል እርግማን አለ፣ እንደም የተሰወራ ይውጣ በሚል በቀብር ቦታ ላይ ሁሉ የመቅለጽ ጉዳይ ጉዳይ አለና ትናንትም ትናንቶ ደም የቀብር ስነ ስርአት ጉዳይ ነው ያለው። አሁን በተጨባጭ የት እንደገባ እንዴት እንደዋላ ከነማን ጋር እንደዋላ ማጣራ ስራ እየተሰራ ነው ላይ እስካሁን ግን ኤተሌኑ እንዲያደረገ የሚል ጭብጥ አልታየም። እንደዚህ አይነት የተሰወራ ሞት ሲያጋጥም ደግሞ ጭብጡ በሁለትና በሶስት ቀን ሲገኝ ታገኘዋለ ሳይገኝ ሲቀር ደግሞ ምንድነው ትከታተለዋል በተደጋጋሚ በፖሊስ ማጣራት ስልት እየተጣራ ይሄዳልና እስካሁን ግን ይሄ ነው በዚህ ነው የሚል ጭብጥ አልደረስንበትም። ግን ምርመራው ቀጥለዋል። እስካሁን ለምን የወረዳችሁ ወረዳው አስተዳደር እርስዎን አስተዳዳሪውን ጨምሮ በዚህ ጉዳይ ላይ መግለጫ ወጥታችሁ ነበር ወይ? እንዴት እስካሁን ዝምታን መረጣችሁ? እውነቱ ይሄ ነው ብላችሁ መግለጫ ሰጥተናል። ወደ አንተም እኮ ደውያለሁ። ይሄን መግለጫ ለመስጣት ነው የደወልኩ፣ ትክክል አለመሆኑን እና ለዚህ ሚላሽ ለመስጣት አንተ ጋር ደውዬ እንደምታስተውሰው ትናንትና ዛሬ ከሁለት ቀን አንድ ቀን እንገናኛለን ባልኮ መሰረት ስለተገናኛል አንተንም ሳላመሰግን አላልፍም። ያው ይህን ማስተባበያ ለመስጣት ነው ለአንተንም ሲከታተል ትክክል ነው። ደውለውልኛል። ተጨማሪ መረጃ ካለ መልሰን እናገኘታለን። አቶ ኤልያስ ኤርሰዶ፣ በሃዲያ ዞን የሶሮ ወረዳ አስተዳዳሪ፣ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች በጣም አመሰግ ወደ ተከታዩ ዘገባ እናልፋለን። ሚያዝያ 14 ቀን በስደት ህይወታቸው ያለፈ ኢትዮጵያውያን ዜጎችን ለማሰብ መንግስት በጠራው ሰልፍ ላይ ፈጥረዋል በተባለ ሁከት ሳቢያ ታስረው የነበሩ አምስት የሰማያዊ ፓርቲ ወጣት አባላት በትናንትናው ዕለት በፍርድ ቤት ትዕዛዝ ቢለቀቁም ደህንነት በቁጥጥር ስር መልሶ እንዳዋላቸው የፓርቲው ሊቀመንበር ገልጠዋል። አቶ ይልቃል ጌትነት በዛሬው ዕለት ለአሜሪካ ድምፅ ሲናገሩ ወጣቶቹ ከሁለት እስከ ሶስት ወር እስራት ተበይኖባቸው በትላንትና ዕለት የተፈቱት የእስር ጊዜያ ሰላማቸውን አጠናቀው ነበር ብለዋል። ሆኖም እንደገና መያዛቸውን ነው አቶ ይልቃል ያስረዱት። በፖሊስ ቁጥጥር ስር ፖሊስ በቁጥጥር ስር ያዋለበትን ምክንያት ለማግኘት ያደረግነው ጥረት አልተሳካም። ዘጋቢያችን መለስካቸው አመሃ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነትን በጉዳዩ ዙሪያ አነጋግረዋል። ትናንትና ለውሳኔ ተቀጥረው ነበረ ልጆቹ በወይንሸት ሞላ መዝገብ ተብሎ አምስት ልጆች ናቸው አጠቃላይ በዛ ክስ ውስጥ ያሉት ወይንሸት ሞላ ኤርሚያስ ጸጋዬ ዳንኤል ተስፋዬ ቤቴልሄም አካለ ወርቅ እና ማስተዋል የተባሉ ልጆች ነበሩ ከእነዚህ ውስጥ ኤርሚያስ በነጻ ሲለቀቅ በትናንትናው እለት ሌሎቹ የሁለት ወር እና የሶስት ወር ቅጣት ተበየነባቸው የሶስት ወር የተበየነበት ልጅ አንድ ወር ስለሚቀረው ይቆያል ሁለት ወር የተወሰነባቸው ወይንሸት ሞላ ዳንኤል እና ቤቴልሄም በፍርድ ቤት ትእዛዝ እንዲወጡ ተብሎ ሁለት ወር የእስር ጊዜያቸውን ስለጨረሱ የፍርድ ቤት ማዘዣ ለ ማረሚያ ቤቶች ለቃሊጢና ለቅሊንጦ ትናንትና ተጻፈ። ዛሬ ያንን ይዘው የኛ አባሎችና የልጆች ቤተሰቦች እሱን ለማውጣት እስረኞችን ለማስፈታት ሲሄዱ ወንዶቹ ከቅሊጦ ሲወጡ የታጠቁ የደህንነት ኃይሎችና ሲቪል ለባሽ ፖሊሶች መኪና ይዘው ወደ መኪና ውስጥ እንዲገቡ ያስገድዷቸዋል። ለምንድን ነው የምትፈልጉን ሲሉ ትፈለጋላችሁ ማናችሁ እናንተ ሲሏቸው ፖሊሶች እና ደህንነቶች ነን አሉ። የፍርድ ቤት ትእዛዝ አላቸው ሲሏቸው የለንም። ነገር ግን ልጆች እንደማንገራገር ሞክረዋል። ከዛ በላይ አቅም ስለሌላቸው ግን እዛው ጥሊንጦ በር ላይ መኪና ውስጥ አስገብተው ከዛ በኋላ ደግሞ ሴቶቹን ወደ ቃል ልትሄዱና ሴቶቹ እንደውም ከመውጣታቸው በፊት ውስጥ ገብተው ነው ያስወጧቸው እና የፍርድ ቤቱ ትእዛዝ ሲለቃቸው በአጠቃላይ ግን ፖሊስ እና ደህንነት እንደገና መልሶ አስሯቸዋል ማለት ነው። ኤርሚያስ ጸጋይ የተባለው በነጻ የተለቀቀው ተፈቷል፣ እሱ እንዴት ነው? ሁሉም ነው የተያዙት። አሁን በሙሉ ሁለት ወር የተፈረደባቸውም እስር ጊዜያቸውን ጨርሰው ወጥተዋል። ኤርሚያስም ወጥተዋል። ነገር ግን መልሰው እነዚህን ሁሉ ልጆች አብረው ነው ያሰሯቸው። በሙሉ የተፈቱትን ልጆች ነው መልሰው ይዟቸው የሄዱት። በምን ምክንያት ነው ታሰሩ የሚባለው? ሊቢያ ላይ በታረዱ ወገኖቻችን ምክንያት መንግስት በጠራው ሰልፍ ላይ ሚያዝያ አስራ አራት ህዝቡ ተቃውሞ እንዲያደርግ ግፊትና ማስተባበር አድርጋችኋል የሚል ነው። ከዛ ወዲህ አሁን ደግሞ በፍርድ ቤት ትዕዛዝ እንደተባለው የማስፈጫ ትዕዛዝም ይዘው ሄደው ነበረ። ዘመዶቻቸውና የፓርቲ አባሎቻቸው እናንተ በአሁን ስያዙ በምን ምክንያት እንደተያዙ ይታወቃል አይታወቅም? የፍርድ ቤት ትዕዛዝም የለም፣ ምንም ምክንያት የለም። ፖሊስ ጣቢያ አካባቢ አሁን ወደ ስድስተኛ የወሰዷቸው ሲባል ሰምተን ልጆቹን የያዟቸው ፖሊሶች አንዳንድ ችሉ ታዘዘን ነው እኛ የምናደርግ አምጧቸው ተብለን ነው የሚል ስድስተኛ አካባቢ አሁን ቅርብ ጊዜ ባጠራሁት መረጃ እንደዛ የሚል ነገር አለ እንጂ በምንም ምክንያት ይግባኝ ከተጠየቀ ያው ይግባኝ የጠየቁበትን ደብዳቤ አሳይቶ የፍርድ ቤት ትዕዛዝ ይዞ ማምጣት ይቻላል። ነገር ግን እንደዛ አይነት ነገር አሁን የለም። እናንተ ወደ ፖሊስ ጣቢያው ሄዳችሁ ምክንያቱን ለመጠየቅም አልሞከራችሁም? ሂደን ነበረ፣ ነገር ግን የታወቀ ነገር የለም አምጧቸው ተብለናል የሚል ነው። ምንም የተነገረን ነገር የለም። እንደዚህ አይነቱ ነገር በተደጋጋሚ ተደርጓል። በነገራችን ላይ ከዚህም በፊት የአንድነት አባል የሆነ ልጅ እንደዚሁ በዚህ ሁኔታ የታሰረ ትዕግስቱ ማጥንቶ የሚባል ልጅ እንደዚሁ አለነ ማጥንቱ የሚባል ልጅ ተፈቶ መልሰው አስረውታል። ማሙሸት አማረንም እንደዚሁ ፍርድ ቤት ነጻ ሲለቀው መልሰው አስረውታል። እና ይሄ ሰሞኑን የተጀመረ ፍርድ ቤቱ ሲለቅ ፖሊስና ደህንነት መልሶ ማሰር እንደ አዲስ ባህል የተጀመረ ከቅርብ ጊዜ ወዲህ ያለ አሰራር ልበለው፣ ወይም የእድገት ደረጃ ያሳየንበት ከመቶ ፐርሰንቱ ጋር አብሮ የመጣ ነገር ይመስላል። ይሄ ደግሞ ፍርድ ቤት ይለቃል፣ ፖሊስና ደህንነት ደግሞ ከበር ላይ አፍኖ ይወስዳል። እና ይሄ የተለመደ ነገር ሆኗል፣ ተደጋገመ። አሁን እሺ፣ አቶ ይልቃል በጣም አመሰግናለሁ። እሺ፣ ዘሪስ ጥልኝ አመሰግናለሁ። ከምሽቱ ሶስት ሰዓት ከ26 ደቂቃ ሆኗል። የምታዳምጡት የአሜሪካ ድምፅ ሬዲዮ ጣቢያ ነው። ስርጭታችን በ19፣ በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በሳተላይት በናይል ሳት ይገኛል። አሁን ከእናንተው ከአድማጮቻችን ያገኘናቸውን አስተያየቶች እናሰማለን። ጤና ይስጥልኝ። ዜያዎች እንደምናቸው ደህና ናቸው ወይ? ይህን መልእክት አስተላልፍልኝ ባካቸው። ሰሞኑን የምሰማው በሰማያዊ ፓርቲ የአንድነት የመድረክ እጩ አባሎች በየቦታው እንደዚህ ተገድለው ተገኙ የሚል ወሬ እንሰማለን። ይሄ በጣም የሚያሳዝን ነው። እስከ መቼ ነው እንደዚህ እየተባለ የሚገፋው? እነዚህ የተቃዋሚ ፓርቲዎች በሙሉ ተሰባስበው አንድ ላይ በመሆን አንድ አቋም በመውሰድ ለሕዝቡ የሚደረገውን መልእክት ማስተላለፍ አለባቸው። ሕዝቡም የሚፈልገውን ነገር የማድረግ መብትና ስልጣን ስላለው የሚያደርገውን ነገር የሚንገሩትና አስተላልፈው ውሳኔውን ሕዝቡ እንዲሰጥ ማድረግ ብቻ ነው። ስለዚህ ሁሉም ተቃዋሚ ፓርቲዎች በአንድ ሆነው ሳይለያዩ አቋማቸውን ወስደው የሚያስፈልገውን እርምጃ ሕዝቡ እንዲወስድ ማስታወቅ አለባቸው። አመሰግናለሁ። ጠና ይስጥልን። ይገባዋል ይባላለሁ። ዛሬ አስተያየት ለመስጠት ያነሳሳይ በጎጃም አካባቢ የሰማያዊ ፓርቲ አባል እና መስራች በሆኑ ሰው ግለሰብ እየተገደሉበትን ምክንያት ታሳቢ በማድረግ ነው። እኔ አስተያየት የምሰጠው በተጠያቂነት እና ኃላፊነት ማን ይወስዳል በሚለው ነው። የሰው ልጅ ህይወት በጣም ውድና ዋጋ ያለው ነው። በዚህ መሰረት የግለሰቡ ሞቱም ጭካኔ በተሞላበት ስለሞቱ በጣም ያሳዝነኛል። በጣም አዝኛለሁ። ያሳዝናል። ፖለቲካዊ የሚኖረው ኢኮኖሚያዊ የእሳቸው ሞት ወይም የፖለቲካል ሽፋን ተጠቅመው ይገደሉ ወይም ደግሞ መንግስታዊ አካል ይግደላቸው መንግስት ከአገር አቀፍ እና ከአለም አቀፍ ህጎች የመነጩ ኃላፊነቶች አሉበት። እንዲሁም መንግስት በመሆኑ የተጣለበት ኃላፊነት አለበት። መንግስት በመሆኑ ዜጎችን የመጠበቅ ከግለሰብ እስከ ህብረተሰብ የመጠበቅ ግዴታ ስላለበት ይህንን ከተጠያቂነት ወይም ደግሞ ኃላፊነት ይወስዳል የሚል እምነት አለኝ ወይም ግምት አለኝ። ተጨማሪ የሰማያዊ ፓርቲም ሊቀመንበር አውቀው እያሉ ወይም ደግሞ ስራ አስፈጻሚ አውቀው እያለ የመከላከል እርምጃዎችን ወይም ደግሞ የምክር መምከር ነበረባቸው። እዚህም ኃላፊነት አለ ሌላውም የስነ ልቦናና የአእምሮ ጠበብቶችም ወይም ደግሞ ባለሙያዊቶች ሙያዊቶኞ አንድ ነገር ማድረግ ነበረባቸው። ከዚህ በተጨማሪ ደግሞ የሚዲያ ባለሙያተኞች ግለሰቡ በድህረ ገጽ ወይም ደግሞ በዌብሳይት አሰራጭተው ያሉ የሚዲያውን አክሰስ የነበረባቸው ሰዎችም አንድን ነገር መለገስ ነበረባቸው የግለሰቡን ህይወት ለማዳን። ስለዚህ በአጠቃላይ መንግስትም ይሁን ሌሎቹ በጋራ ወይም ደግሞ በተናጠል በግለሰቡ ህይወት የመጥፋት ኃላፊነት ነበረባቸው የሚል እምነት አለኝ። አመሰግናለሁ። ታንኪ ዩ ይገባዋል። ሁላችሁንም ለአስተያየቶቻችሁ እናመሰግናለን። ሌሎቻችሁም የምታጋሩት የምታካፍሉት አስተያየቶች ካሉ በተዘዋዋሪው የስልክ ቁጥራችን በመደወል መልእክቶቻችሁን እንድታኖሩ እንጋብዛለን። የስልክ ቁጥሩ 2022059942 ነው። የአሜሪካ ድምፅ ሬዲዮ መሆኑን ስትሰሙ 14 ቁጥርን መጫን አስታውሱ። የኢሜይል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ አንድ ቃል ነው፣ ቪኦኤ ኒውስ ዶት ኮም ነው። በሞባይል ስልካችሁ ደግሞ ሆርን ዶት ቪኦኤ ዶት ኤምኦቢአይ ብላችሁ ልታነቡም ልታዳምጡም ትችላላችሁ። አድማጮች፣ አሁን ከምሽቱ ሶስት ሰዓት ከ30 ነው ሰዓቱ። የሰዓቱን ዋና ዋና ዜናዎች ባጫጭሩ እናሰማችሁ። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በትላንትና ዕለት የሮመዳን ወር መጀመሪያን መጀመሪያ ለማክበር በዋይት ሀውስ በተዘጋጀ የራት ስነ ስርዓት ሲናገሩ በሃይማኖት ልዩነት ሳቢያ ስለሚፈጠር የተሳሳተ አመለካከትና ሌሎችን የማግለል ዝንባሌ ትችት ሰንዝረዋል። በደቡብ ሱዳን 18 ሰዎች መሞታቸውንና በትንሹ አንድ መቶ ሰባ ሌሎች በበሽታው መያዛቸውን ተከትሎ ሀገሪቱ ውስጥ የኮሌራ ወረርሽኝ ገብተዋል ስትል አውጃለች። የጤና ጥበቃ ሚኒስትሩ ሪክ ጋይ ኮክ ለጋዜጠኞች ሲናገሩ የበሽታው ስርጭት የጀመረው የእርስ በርስ ጦርነቱን ሸሽተው ጁባ ከተማ ውስጥ በሚገኙ የተባበሩት መንግስታት ድርጅት ባቋቋማቸው ካምፖች ተጨናንቀው በሚኖሩ ሰዎች መካከል ነው ብለዋል። የሩዋንዳ መንግስት ዋና የደህንነት ኃላፊ ጄኔራል ካሬንዚ ከአራኬ ብሪታንያ ውስጥ ተይዘው መታሰራቸውን ባለስልጣናት አረጋገጡ። ዩናይትድ ስቴትስ የሩሲያን የዩክሬን ወረራ ለመመከት ስብጥር ወታደራዊና ወታደራዊ ያልሆኑ መሳሪያዎችን ትጠቀማለች ሲሉ የአሜሪካው መከላከያ ሚኒስትር አሽ ካርተር ተናገሩ። የምትከታተሉት የአሜሪካ ድምፅ ሬዲዮ የአማርኛው ቋንቋ ዝግጅት ክፍል በቀጥታ ከዋሽንግተን ዲሲ የሚያስተላልፍላችሁን የማክሰኞ ምሽት ስርጭታችን ነው። አሁን ወደ ሁለተኛው አጋማሽ ተሸጋግረናል። ተከታዩ ሀኪሙን ይጠይቁ ነው። አዘጋጅና አቅራቢው አሉላ ከበደ እዚህ ከጎኔ ይገኛል። የአንጎል አንዮሪዝም፣ አሉላ፣ ምን ማለት እንደሆነ ይህን በማብራራት እኔንም አድማጮችንም ግራ ከማጋባት በፊት ብትጀምርስ መልካም። ሄኖክ ያንተ ጥያቄ የአድማጮቻችንም ጥያቄ ነው። የዝግጅቱ ዋና ዓላማ ይህኑ ጥያቄ ተንተርሶ የተዘጋጀ ነው እና በተለይም ደም ቅዳ አርተሪ የሚባሉትን የአንጎል የደም ስሮች፣ በአንጎል ውስጥ የሚገኙትን በተለይ፣ የደምቅዳ የትኛው የሰውነት ክፍል ውስጥ አለ። በአንጎል የሚገኙት የነኝ ደም ስሮች ጥንካሬ ተስኗቸው ጠባያቸውን፣ ያን ጥንካሬውን በማጣት እንደ ፊኛ መለጠጥ፣ በመጨረሻም መፈንዳት፣ ደም አንጎል ውስጥ እንዲፈስ ሲያደርጉ የሚከሰት መሙ ሁኔታ ነው። ታዲያ እኔ መንደርደሪያውን ላስተዋወቅ እንጂ ባለሙያ ጋብዘናል፣ በዝርዝር ያስረዱናል። የህመሙን አፈጣጠርና ምልክቶች ጨምሮ ዶክተር ዮናስ ዘገየ ይባላሉ። የአንጎል ቀዶ ሕክምና ባለሙያ ናቸው። ወደ ውይይቱ ዶክተር ዮናስ ዘገየ፣ በእንግሊዝኛው በህክምናው አጠራር አኒሪዝም በመባል የሚታወቀውን የህመም ሁኔታ የተመለከተ ጥያቄ ነው ከአድማጮች የደረሰን። በአንጎል ውስጥ የሚገኙ የደም ስሮች እንደ ፊኛ የሚለጠጡበት ሁኔታ፣ ለአድማጮች እንደው በቀላል አገላለጽ በራሱ ምንድን ነው ምንነቱን ማስረዳት ቢጀምሩ። ደም ከልብ ወደ ሰውነት የሚወስደው በእንግሊዝኛ አርተር የሚባለው ቧንቧ ደም ቅዳው፣ የደም ቅዳ የደም ጥላ ያንን ደም ተሸትሞ ሲሄድ በየቦታው ያሰራጫል። ከላይ ከጭንቅላት ጀምሮ እስከ ታች እስከ እግር ድረስ ያደርሳል እና ሲወጣ ኃይል ስላለው በየቦታው እንዲደርስ መጀመሪያ በትልቅ ቧንቧ ከልብ ይወጣና ሁለቱ ቧንቧዎች ወይም ሁለቱ ደም ቅዳዎች፣ አንድ በቀኝ በኩል በፊት ለፊት በፊታችን በኩል አንድ በግራ ከኋላ ደግሞ አንድ በስተቀኝ አንድ በግራ ወደ ጭንቅላት ይደቡና አራቱ ጭንቅላት መሀል ላይ ይገናኙና ለተለያየው አንጎል አካባቢ ለፊት ለፊት ወደኋላ ለዶን ያሰራጫሉ። ይሄንን ደም አሁን እንግዲህ ከልብ ሲወጣ ትልቅ ነበር፣ አሁን እየቀነሰ እየቀነሰ ጭንቅላት ውስጥ ከደባ በኋላ በጣም እየቀነሰ ነው። እንግዲህ ስራውን የሚሰራው ደሙን የሚያሰራጨው ወይም የሚያደርሰው ይሄንን ለማድረግ በየቦታው ይከፋፈላል። ትልቁ ሁለት ይሆናል። ሁለቱ ወደ ላይ ወጥቶ ደግሞ አራት ይሆናል። እንደዚህ እየተባለ ትንሹ ነው መጨረሻ ላይ የመጨረሻውን ያንዶልን የደም ፍላጎት የሚያረካው። እንደዛ የሆነ ሲሄድ ሁለቱ ከዋናው የደም ቅዳ እየተከፋፈለ ሲሄድ የተከፋፈለበት ላይ እንደዚህ እንድሮ ገመድ ሰርተን በትንሽ እንጨት ትንሽ ድንጋይ እያረድን ወፍ ምናምን ወንጭ ራሱ መጀመሪያ የመጣና እንደ ወንጭፍ አንዱ በድራ አንዱ በቀኝ ይሄዳል። አሁን ያቺ ወንጭፏ መከፋፈያዋ ላይ ደም ቅዳው በጣም እየላሰሰ እየለሰለሰ ኃይሉን እየቀየረ ትንሽ በትንሽ ፊኛ መስራት ይጀምራል። ያን ጠንክሮ የመያዝና ደሙ በመጣበቅ ግፊት የማሳለፉን አቅም ያጣና እንደ ላስቲክ ተለጥጦ ደም እዛ አካባቢ መሸከም ይጀምራል። አዎ እና ይሄ ደም እንግዲህ ሀያ አራት ሰዓት ሙሉ በሄደ ቁጥር ያችን አሁን ሀይሏ ያልጠነከረውን የደሙን ቅዳ አካባቢ የባሰ እያለሰለስ እያለሰለስ በጣም ሲበዛ ይፈነዳል። ሲፈነዳ ደሙ ወደ ጭንቅላት ይፈሳል። ብዙ ከፈሰሰ በሽተኛው ማንነታቸውን ያጡና ይወጣሉ፣ ኮማ ውስጥ ይገባሉ። ከዛ በኋላ ሊድኑም ይችላሉ፣ ላይድኑም ይችላሉ። ስትሮክ የሚባለው ይሄ የአንጎል ውስጥ ደም መፍሰስ ሁኔታ ይፈጠራል። በዛ ፍንዳታ እሱ ሊፈጠር ይችላል። የደሙ አበዛዝና ደሙ የቱ ጋር እንዳለ ነው ግን፣ ብዙውን ጊዜ እነዚህ ፊኛ ሆነው የሚፈጠሩ ነገሮች ስትሮክን ሳይሆን መጀመሪያ የሚያመጡት የማንነት ነገር ራስን መሳት ብራስ። አዎ እና አሁን ያ ደሙ አንጎሉን ቦታ እየወሰደ እየባሰ ከፍ እያለ ከመጣ አንጎል መስራቱን ያቆማል። ያ ደም መውጣት አለበት። ከዛ ግን የመነጨበት ትንሽም ትሆን እንዳቅሟ መንገድ መንገድ አላት የምትስተካከልበት ምን ማለት ነው እንግዲህ አንዱ በትንሹ ከሆነ የደማው በጣም ኃይለኛ ጭንቅላት ህመም ያመጣል። ሄዴት ትንሽ ከሆነ እና ሰው ምን ይላል መጀመሪያ ጭንቅላቴን ጭንቅላቴን ብሎ ይጮኋል ምክንያቱም ከዚህ በፊት እንደዛ አይነት የራስ ምታት ደርሶባቸውም አያውቁም። የማንኛውም አይነት የራስ ምታት ያለው ሰው ይሄንን ሲያወዳድረው ሰማይና ምድር ነው ልዩነቱ። ዶክተር ዮናስ የህመሙን አፈጣጠር ሁኔታ ጨምሮ ነው በዝርዝር ያስረዱን። በአብዛኛው ምልክቶች ሳይታዩ ወይም ሳይታወቁ ለሁኔታው ተጋልጦ የመገኘት እድል እንዳለ ይነገራል። ነገር ግን በታየ ምልክቶች አሉ በተባለ ጊዜ በአመላካችነት ሊወሰዱና እርምጃ ለመውሰድ የሚረዱ በምልክትነት የሚታወቁ አይነቶች ሲኖር ይሆን? እሺ በመጀመሪያ ካለው ህዝብ ብዛት የእኛን አገር አላውቅም፣ ግን በውጪ በጣም ትንሽ ነው እንዲህ አይነት በሽታ የሚይዘው ህዝብ ወይም ሰው፣ እና ምንም አይነት መንገድ የለውም፣ ይሄንን ማወቂያ ቀደም ብሎ የሚነገረው። አንዳንዳሉ ግን ከሌላ ጋር ይማታሉ። ለምሳሌ ራስ ምታት እንላለ፣ ራስ ምታት በሆነ ባልሆነ ስለመጣ የዚህ አይነቱ ራስ ምታት የተለየ ነው። ያ ከመጣ ማወቅ ይቻላል፣ በጣም ኃይለኛ ከዚህ በፊት ደርሶባቸው ማያቅ አይነት ራስ ምታት ነው የሚመጣው። አለዛ ግን ይሄ በየጊዜው ሰው የሚያገኘው ራስ ምታት እሱ ሊሆን ይቻላል ማለት ያስቸግራል። ግን ራስ ምታት አንድ ነው። ሁለተኛ አንዳንዴ ትንሽም ብትሆን ቤተሰብም የዘርም አይነት ሊወረስ ይችላል። ከዘር ይችላል። ትንሽ ነው ያለው እድል ያንን ለማግኘት ግን እሱም አንድ ምክንያት ነው። ያ ከሆነ በቤተሰብ ሁኔታ እየተጣራ ራስን ሄዶ መታየትና ማወቁ ይቀላል። ምክንያቱም ቀላል ነው። አሁን በዚህ በካትስቲያኑ በኤምአርአይውም አርተሪውና ቬኑ በደንብ ሊታይ ይችላል። ከዛ ደግሞ አንስተን የራስ ምታት ብቻ ሳይሆን የደም ብዛትም ያለበት ሰው እነዚህ እነዚህም ምክንያቶች ናቸው። ሰው ራሱን ሄዶ እንዲህ አይነቱን ነገር አለኝ የለኝም ብሎ ለማጣራት ነው። የደም ብዛት ደግሞ ደም ብዛትን በመቆጣጠር ይህም ነገር እንዳይደማ ሊደረግም ይችላል። ስለዚህ አንዱም ደም ብዛት ያለው ሰው ደም ብዛቱን ሙሉ በሙሉ መቆጣጠሩ እንዲህ አይነት ነገር ካለ ከዛም ሊያድን ይችላል ነው። እንግዲህ አንዱም፣ ሌላው አንዳንድ የተለዩ አይነቶች ህመሞች አሉ። ምሳሌ በአማርኛ አላቅም፣ ፈንገስ የሚባለው ኢንፌክሽን ኢንፌክሽን በአጠቃላይ ነው። ግን ይሄ በሞላ ትንሽ ነው እና መጀመሪያ አድማጮቹ የተዋል አልተቋጨም። ዶክተር ዮና ዘገየ ይመለሳሉ። አኒዩሪዝም በአንጎል ውስጥ የደም መፍሰስ ሁኔታ የሚያስከትል የደም ስሮች ያለ ቅጥ ሲለጠጡ የሚፈጠር ሁኔታን አስመልክቶ አድማጮቹ ያቀረቡልን ቀሪ ጥያቄዎችም አሉ። የሚቀጥለው ሳምንት ይዘን እንቀርባለን። ለአሁኑ ግን ዶክተር ዮና አዘገየን ለጊዜያቸው አመሰግናለሁ ጊዜ አድማጮች የምትከታተሉት የአሜሪካ ድምፅ ራዲዮ ጣቢያ ነው። በ1922 እና 25 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት ታገኙናላችሁ። አሁን ታዲያ ተከታዩ ሳምንታዊው ቅንብር ንግድና ምጣኔ ሀብት የኢትዮጵያ መንግስት ላለፉት አምስት ዓመታት በሥራ ላይ ያዋላቸው የምጣኔ ሀብት ፖሊሲዎች ግባቸውን መጥተዋል፣ በአፈጻጸም ረገድም አበረታች ለውጦች ታይተዋል ይላል። የዜጎች የነፍስ ወከፍ ገቢ መጨመሩንና የድህነት ምጣኔን በመቶኛ ቀንሷል ሲሉ የገንዘብ ሚኒስትሩ ለሕዝብ ተወካዮች ምክር ቤት ይፋ አድርገዋል። በሌላ ጎን የኢትዮጵያ ምጣኔ ሀብት እድገት የዜጎችን ኑሮ በማሻሻል ረገድ ብዙ ክፍተቶች እንዳሉበት ባለሙያዎች ያስረዳሉ። የንግድና ምጣኔ ሀብት ዝግጅት ከሁለት የምጣኔ ሀብት ባለሙያዎች ጋር የተካሄደ ውይይት ለምሽቱ ይዟል። ከአዲስ አበባ ዶክተር ደምስ ጫን ያለውና ፕሮፌሰር ጌታቸው በጋሻውን ከሺካጎ ይዘናል። በቅድሚያ በለፍተ ቀደም የአዲስ አበባ ነዋሪዎች ስለኑሯቸው የሰጡትን አስተያየቶች እንስማል። በአሁኑ ሰዓት ሀገሪቱ ውስጥ ከፍተኛ የሆነ የኑሮ ውድነት እንዳለ ነው የምንረዳው። ኑሮ እንደውም እየጨመረ በጣም እየተወደደ ነው። እዚ ጋ ስንት ነው ጾሙ? ምሳ በልቶ ራት ማይ በላ ሰው አለ፣ ቁርስ በልቶ ምሳ ማይበላሰው አለ። እነሱ እዛ ስለሆኑ አይታያቸው። ምናልባት እዛ ጋር እነሱ የተመቻቸ ነገር ስለሚያዩ ሁሉም የተመቻቸ ኑሮ የሚኖሩ ነው የሚመስለው። ሰው የጨመረ ነገር እንዳለው ታያለህ፣ ባለባበሱ፣ ባበላሉ፣ በሁኔታዎች ባለው ሁኔታ ስታይ ገቢ የጨመረ ያለ ይመስለኛል። ሰው እንደምታየው ድህነት በጣም አለ፣ ግን እነሱን የሚያስተላልፉት በጣም አድገናል ምናምን ነው የሚባለው። ግን ሀብታም እየኖረ ድሃው እየተበተነ ነው እንጂ ያው ሁሉም ሰው እንደሚያየው ነው፣ ኑሮ እየተወደደበት ነው። ድሃ ደግሞ ኑሮ ሲወደድበት ሲበተን ይቀንሳል። እንግዲህ አድምጠናል በለፍ ተቀደም የተሰበሰቡ የሸማቾች የህዝብ አስተያየቶችን ነው የሰማነው ዶክተር ደምስ ጫን ያለው ከአዲስ አበባ ወደ እርስዎ ልምጣና እንዴት ይመለከቱታል እነኚህ የነፍስ ወከፍ ገቢ እድገት ድህነት ቀነሰ ይባልና በሌላ በኩል ደግሞ ህዝቡ ጋር በሚኬድ ጊዜ የዋጋ ግሽበት የኑሮ ውድነት በጣም እንዳማረራቸው ሲገልጹ ይሰማል በመጀመሪያ ደረጃ ፕሮፌሰር ጌታቸው ካለው ጋር አልስማማም እንዳለው የኖሚናል ሳይሆን የሪል ጂዲፒ ፐርካፕታ ግሮዝ ነው እየተነጋገር ነው ያለ፣ ነው ግሽበትን ከግምት ያስገባ ነው የሚሉት እርስዎ? አዎ፣ ግሽበትን ስታቲስቲክሱንም ሲያወጣ ገንዘብ ሚሳ ሆነ የናሽናል ባንክ በየዓመቱ የሚያወጣውን ሪፖርት አይቶታል ብዬ ነው ገምተው። ኖሚናሉንም ሪሉንም ነው የሚያስቀምጠው። የኖሚናሉንም የሪሉንም ግሮዝ ሬቱንም ፐርካፕታውንም ያስቀምጣል። ስለዚህ የኖሚናል አይደለም። በሁለተኛ ደረጃ አንዳንዴ ትንሽ ይሄ የሚቀመጠው በብር አይደለም የተቀመጠው የተቀመጠው በዶላር ነው ፐርሰንቴጅ ግሮውዞን በዛ መስመር ማየትም ያስፈልጋል። ለምሳሌ ድህነቱን እንውሰደው። በመጀመሪያ ደረጃ ሰዎችም የተናገሩት ሌሎችም የተናገሩት አንድ እውነት ያለው ነገር እንዳለ ማወቅ አለብን። ልክ አሜሪካን አገር ዘጠና በመቶ የሚሆነውን የአሜሪካን ኢኮኖሚ አንድ በመቶዎቹ እንደተቆጣጠሩት እድገት እያለ እድገቱን እየወሰዱ እያመሉት የተወሰዱ ሊሆን ይችላሉ ይሄ የምናወራው እድገት እንጂ የሀብት ድልድልና ስርጭትን አይደለም። በሁለተኛ ደረጃ ይህም ሆኖ ግን በተሰራው ስራ የድህነቱ መጠን በረበት ቅድም እንደተባለው ሚኒስትሩ እኮ ስላሉት አይደለም። በነገራችን ላይ ፕሮፌሰር ጌታቸው የተናገረው አንድ ሌላው የማልስማማበት የትኛው መረጃ ነው። ይሄ አሁን ቅድም የጠቀታቸው የዓለም ባንክ እና የመሳሰሉበት ያለበት በየአመቱ እና በተወሰነ ኢንተርቫልም የሚሰራ መረጃ ተሰብስቦ ነው ይሄ ሪፖርት የሚወጣው። አሁን ስለ መንግስት አይደል፣ እኛ መረጃውን በትክክል አሰራሩን እንከታተለዋለን እዚህ ያለን ሰዎች። ስለዚህ በመረጃውም ላይ ቢሆን ራሳቸው ዓለም ባንኮችም ሆኑ ሌሎችም በተደጋጋሚ የሚሉት ነው። የተለየ ነገር አይደለም ያየ ነው። እዚህ ላይ ግን ዶክተር ደምስ የሀብት ድልድልና ስርጭትን አስመልክቶ ሲናገሩ፣ ለድህነት ቅነሳ ታዲያ የሀብት ድልድል ስርጭት ድርሻ የለውም እንዴ? አሁን የምንለው ፕሮፌሰር ጌታቸውም ያውቀዋል። የምናወራው ስለ ግሮዝ ነው፣ ስለ ስርጭት አይደለም። ፕሮፌሰር ጌታቸው እንዴት ያዩታል? እሺ በመጀመሪያ ደረጃ ይሄ አሃዙ በዶላር ሆነ በብር ምንም ብዙ ልዩነት የለውም። የተቀመጠው በዶላር ነው። በዶላር መሆኑ በብር ሲተረጎም ኤክስቼንጅ ሬት የገንዘብ ልውውጥን ነው የሚያሳየው እንጂ የእድገትን ሬት ወይም አሀዘን አይደለም የሚነግረን። እና ለምን በዛ እንዳስቀመጡትም ወይም ያን ዲስካሽኑ ውይይታችን ውስጥ እንዳስገቡት አላውቅም። እሱም ይሁን ዋናው ነገር ይሄ አሁን ተገኘ የሚባለው እድገት በእኔ የኢኮኖሚ ግሮውዝ የሚባለው ነገር በጣም መጥፎ መለኪያ ነው የሚሆነው። ጥቂቶች ብቻ ሀብትን እያካበቱ ሀብታም ሲሆኑ ጠቅላላው ህዝብ ግን ደሀ፣ የተራቆተ ደሀ እየሆነ ሊሄድ ይችላል። አሁን ይሄን እርስዎ ራስዎ ጠያቂው ካነሱት ነጥብ አንጻር እኔ አሁን አቶ ሱፊያን ሚሊዮነር ሊሆኑ ይችላሉ ዛሬ የተነስተው። ያ ግን ለኢትዮጵያ ህዝብ ምንም ማለት አይደለም። የኢትዮጵያ ህዝብ የባሰ ቁልቁለት ውስጥ እየገባ እየደሄየ እየሄደ እነኚህ ገዢዎቹ የፖለቲካ ሰዎቹ እና የፖለቲካ ስርዓቱ ተጠቃሚዎች ግለሰቦች በዛ ስርዓት ውስጥ የሚጠቀሙ ወይም ከዛ ጋር ተታኮ የሚጠቀሙ ሀብታቸው በሚሊዮን ሊቆጠር ይችላል። ለእኛ ይሄ ሊሆን አይችልም። የኢትዮጵያ ህዝብ በቆሎ ሊገዛ ይችላል ወይ ድንች ሊገዛ ይችላል ወይ የሚሉትን ነገሮች ነው። ኢኮኖሚ ግሮውዝ ወይም የኢኮኖሚ እድገትን ሳይሆን እኔ ልማትን ወይም የህዝብ የኢኮኖሚክ ዲቨሎፕመንት ላይ ነው ትኩረቴ። አሁን እዚህ የአሜሪካ ውስጥ ለምሳሌ ከዚህ ካለፈው የኢኮኖሚ ድሽቀት በኋላ የአሜሪካ ኢኮኖሚ እድገት በጣም ትልቅ ነው። ኮርፖሬት አሜሪካ ከሁለት መቶ በመቶ በላይ ሀብት ሲያካበት መካከለኛውና ዝቅተኛው ገቢ ህዝብ ግን ኢንካም ወይም ገቢው ደግሞ አሽቆልቁሏል። ሰው የድህነቱ መጠን ደግሞ ከፍ ብሏል። ከአስራ ስድስት በመቶ ወደ አስራ ዘጠኝ በመቶ ለምሳሌ ሄዷል። ይህን እንግዲህ እንዴት እንመለከታለን? በዚህ ነው የኢትዮጵያን ሁኔታ መመልከት ለዚህ ጥሩ ነገር የሚሆነው ምንድነው? ይሄ ኮንሱመር ፕራይስ ኢንዴክስ ይሄ ኢንፍሌሽን ሬት የሚለውንም እንኳ ትተት በማንኛውም ቤተሰብ ውስጥ ሊገኙ የሚችሉ ሸቀጦች ዋጋ በምን ያህል ተለውጧል የሚለውን የሚያሳየውን የተመጋቢዎችን የዋጋ በተመጋቢዎች ተመጋቢዎች ማንኛውም ተመጋቢ የሚገዛቸው እቃዎች ዋጋ ንረት እንዴት ነው ቢባል፣ በጣም በሚያሳዝን ደረጃ ላይ ነው ያለው። ይሄም ለምሳሌ አሁን በዚህ በሁለት ሺህ ሶስት በሚሉት በዚህ አገር ሲተረጎም ሁለት ሺህ አስር ወይም ሁለት ሺ አስራ አንድ ነው የሚሆነው። የኮንሱመር ፕራይስ ኢንዴክስ የሚለው በሙንዴ የተገለጸው ሁለት መቶ ሀያ ሶስት ነው። ሁለት መ ከሁለት መቶ ሀያ ሶስት በአንድ አመት ብቻ ከሁለት መቶ ሀያ ሶስት በሁለት ሺ አስር በሁለት መቶ ዘጠና ሰባት በሁለት ሺ አስራ አንድ በፈረንጅ አድጓል። ኢትዮጵያ ውስጥ ይሄ ምን ማለት ነው? የመሰረታዊ ዕቃ ዋጋ በአንድ መቶ ዘጠና ሰባት በመቶ ሁለት እጥፍ ሁለት እጅ እጥፍ ዋጋው ጨምሯል ይላል። ኢኮኖሚው በዚህን ጊዜ በምን ያህል ነው ያደገው? ወይም ይሄ ነፍስ ከፍ ገቢው በምን ያህል ጊዜ ነው ያደገው ሲሉት፣ ግማሽ እጅ ሀምሳ ዘጠኝ በመቶ ከግማሽ ትንሽ ያደገ ነው ማለት ነው። ይሄ ሲተረጎም ምንድን ነው? ሰው ድሮ ሊገዛ ከሚችለው ገቢው እዛው ላይ ቢሆን ወደ ታች ያነሰ አንድ ሁለት ጊዜ ወይም ግማሹን ያህል እንኳን የሚገዛበት ደረጃ ላይ አይደለም የሚል ነው። ይሄ ደግሞ ሲተረጎም ማለት ነው የሕዝብ ድህነት በጣም ከፍቷል አድጓል ማለት ነው። የአገሪቱ አመታዊ ምርት በዋጋው እኔ በእውነተኛው ሪል ጂዲፒ ይሁን ኖሚናል ጂዲፒ ይሁን እሱ አደገ ቢባል ለኢትዮጵያ ሕዝብ የሚሰጠው ጥቅም የለም። የሕዝቡ ኑሮ ገዝቶ ለመብላት የሚችላቸው መሰረታዊ ነገሮች አንድ በቀን ሁለት ጊዜ ለመብላት እንኳን ለመቻል የማይደርስበት ደረሰ እንደ ደረሰ ነው፣ ኢኮኖሚክ ማመልከቻዎቹ የሚያሳዩት። አድማጮች፣ የዚህም ውይይት ተከታይ ክፍል በመጪው ሳምንት ይቀርባል። አሁን ወደ ሌላ ቅንብር ነው የምንሸጋገረው። ዓለም አቀፍና ብሔራዊ የስፖርት ፌዴሬሽኖች በዘርፉ እውቀት ባላቸው ሰዎች መምራት እንዳለባቸው የሁለት ጊዜ የኦሎምፒክ የወርቅ ሜዳሊያና የ27 አድማጮች የቴክኒክ እክል ገጥሞናል። እንደገና ላስተዋወቅ አለም አቀፍና ብሔራዊ የስፖርት ፌዴሬሽኖች በዘርፉ እውቀት ባላቸው ሰዎች መምራት እንዳለባቸው የሁለት ጊዜ የኦሎምፒክ የወርቅ ሜዳሊያና የ27 የዓለም ክብረ ወሰኖች ባለቤት የሆነው ኃይሌ ገብረ ስላሴ ተናግረዋል። ኃይሌ ባለፈው ሳምንት ዘጋቢያችን እስክንድር ፍሬው ጋር ባደረገው አንድ ቃለ ምልልስ ቀደም ባለው የመጀመሪያ ክፍል በኢትዮጵያም የስፖርት ፌዴሬሽኖች የሚመሩ ሰዎች የሚመረጡበት ሁኔታ ሊቀየር ይገባዋል ነው ያለው። ለዓለም አቀፍ የአትሌቲክስ ማህበር በመድረግ ላይ ባለው የፕሬዚዳንትነት ፉክክርም ከቅርብ ጓደኛው ሰርጌ ቡብቃ ይልቅ በብዙ ላ ይልቅ ሎርድ ሴባስቲያን ኮ ድጋፉን መስጠቱን የተናገረው ቀጥሎ በሚቀርበው ሁለተኛው ክፍል ኃይሌ በዓለም አቀፉ የእግር ኳስ ፌዴሬሽኖች ማህበር ፊፋ ውስጥ የተፈጠረውን ሁኔታ አስመልክቶ የሰጠውን አስተያየት እንመልከት። እነዚህ የስፖርት አካላቶች ትልቅ ስራ የሚሰሩ ናቸው። በስፖርቱ ዙሪያ ለምሳሌ ያህል የስፖርቱ ኃላፊዎች ናቸው። በስፖርቱ የሚደረጉ ማንኛውንም ቅጣት ይቀጣሉ። አገሮች ሲያጠፉ ይቀጣሉ። ስፖርተኞች ሲያጠፉ ይቀጣሉ። ስፖርተኞች በዶፒንግ እንትን ሲያዙ ይቀጣሉ። አሁን ይህንን የሚያደርግ አካል እንዲዚህ አይነት ድርጊት አድርጎ ስታገኘው፣ ደግሞ ይሄ በነገራችን ላይ የሚጎዳው ስፖርተኛውንም ጭምር ይጎዳዋል፣ አገሮችንም ጭምር ይጎዳቸዋል፣ እምነት ይሸረሽራል። ይህን ህል ቅጣት ሲያስተላልፉ፣ ይህን ህል ነገር ሲያደርጉ የሚኖሩ አካላቶች በዚህ ቅሌት ውስጥ ገብቶ መገኘት ትንሽ ጥሩ ያልሆነ ነገር ነው። ሌላው ግን በእውነት በፊፋ ውስጥ ድርጊቱ ተለ ስለተለመደ ይመስለኛል። በቃ እንደ ኖርማል ሂደት ተቆጥሮ ቆይቶ እኮ ነው። አሁን ሞስኮ ያገኘችው፣ ኳታር ያገኘችው እንትን በትክክል አይደለም በምናምን ዝተማመል። አሁን እንግዲህ እኔ ደግሞ ቁጭ ብዬ ሳስብ እንደው በቃ በሙሉ ሁሉም የሚያገኙት ወደኋላ እየተሄደ ሊመረመር ነው ማለት ነው። የፈረንሳይም የዘጠና ስምንቱም በዚህ መንገድ ነው ተብሏል። የሳውዝ አፍሪካውም ተብሏል። እግዚአብሔር ግን ምን ያደርጋል ከሆነ ካለፈ በኋላ እንዲህ ነው ማለት በጣም አንድ ስፖርተኛ ሰሌብሬት አድርጎ ወርቅ ወሰደ በኋላ ሁለት አመት በኋላ የከሌ ኮ ወርቅ ልካ ስላልሆነ በዶፒንግ ስለተያዘ ሊደዝሜክሰስ በቃ ምክንያቱም ያው ብር ነው ያገኘው ሰውዬ እንጂ ወርቅ አገኘ ተሻሽሎለት የሚባል ነገር የለም። ዋናው ፓርቲ ያች ሴሌብሬት የምታደርጋት ፓርቲ በጊዜው ነው ዋናው፣ በጊዜው እርግጥ ነው ለሚቀጥለው ጥሩ ጥሩ አመራር ሊኖር ይችላል። ወደፊት ለሚሰራው ስራ ቢታሰብበት እንደዚህ አይነት ድርጊቶች ተባባሪ የሆኑ በተለይ እኔ አባል አገሮች ናቸው ተባባሪዎች። እዚህ ቦታ ብሔራዊ ፌዴሬሽኖች ብሔራዊ ፌዴሬሽኖች በተለይ በተለ አሁንም አፍሪካ ላይ ነው። ኔ ምንድን ነው እዚያ እንትን ምን የሚያስብለው ነገር እኔ ይመስለኛል፣ የአፍሪካኖችም ችግር የአፍሪካ ብሔራዊ ፌዴሬሽኖች ውስጥ የሚመረጡት ራሳቸው ከስፖርቱ ጋር ምን አይነት ሪሌሽን አላቸው? ፉትቦሉ ጋር ከምናምኑ ጋር እንደዛ ኮ ሪሌሽን ቢኖራቸው ሲመርጡም እኮ አስበው አይተው። እኔ ለምሳሌ ያህል በአትሌቲክስ የሚመረጥ ዓለም ሻምፒዮን የት ጋር መዘጋጀት እንዳለበት ማን ማዘጋጀት እንዳለበት ምን አይነት ዌዘር እንዳለው መቼ ምን የሚለውን ነገር ስለሚገባኝ ለከሌ ፍቀዱለትላል። ግን ካልገባቸው ዝም ብሎን የምልክ ኦኬ፣ ፊፋ ምን ይላል? አይ አሁን በአሁን ራሽያ ታገኝ በሚቀጥለው ኳታር ታገኝ አለበቃ ዝም ብሎ በፊፋ እየተመራ ከዛ ካርድ መጨመር ይሄ በእውነት ባይለመድ፣ ምን ራሳቸው አፍሪካኖች ራሳቸው በራሳቸው ይህንን ደግሞ ለማድረግ መጀመሪያ የሚልኩት በፉትቦሉ የበቁ ያወቁ። አፍሪካ የፉትቦል ድሃ አይደለችም። ብዙ ፉትቦለሮች ነበሯት። ብዙ የፉትቦል ኤክስፐርቶች አሉ። እነዛን ኤክስፐርቶች በዓለም ላይ ወኪሎቿ አርጋ መላክ አለባት። አሊያ ግን ዝም ብሎን የሚልክ በቃ ደስ ስለሚለው ብቻ ማን ነው የሚባል ወይ ገንዘብ ስላለው ከተመረጠ ወይ ደግሞ ስልጣን ትን ስላለው ስለተመረጠ፣ ኢትዮጵያ ውስጥ አሁን በአብዛኛው የማታየው ነገር። በንጉሱ ጊዜ ከንጉሱ ጋር ሌሌት የሆኑ ሰዎች ይመረጣሉ። በደርግም ጊዜ የጀርናሎች በቃ እንትን ያለ ኢቨን አሁን ራሱ እኔ አይገባኝም። በቃ በመዘኛው ምንድን ነው ሪፕሬዘንታቲቭ ተብሎ በየክልል ይመጣሉ። እነዛ ሪፕሬዘንታቲፎች ስለ ስፖርቱ ማወቅ መቻል አለባቸው። ስፖርት አለም አቀፋዊ ህግ ነው። ስፖርት ደግሞ ቴክኒክና ታክቲክ ብቻ ነው። እንዲህ ዝም ብለህ በፖለቲካ ለመሰለ አለም አቀፋዊ ነው እምልህ። ኢትዮጵያ አስራ አንድ ተጫዋች አላት አስራ ሁለተኛ ተጫዋች ኢትዮጵያ ከታዳጊ ሀገር መጣች ተብሎ የሚባል ታሪክ የለም። በቃ ያንን አለም አቀፍ ሊተረጉም የሚችል የሚያውቅ በስፖርቱ ዙሪያ ያለፈ ሰው ሊሆን ይገባዋል። አሊያ ግን እንደዚህ አይነት ነገሮች እየተፈጠሩ ምናልባት እየዞረ እየዞረ ሲመጣ ለምሳሌ ል አይተህ እንደሆነ ከፊፋ ውስጥ እኳ አንድ ሰው ከዚህ በፊት ቅሌት ተብሎ የተያዙ ሰው ያያሉ አይደለም? ምናልባት አታውቀውም እኮ ቮት ኢትዮጵያም ሸጠች ቢባል ነገር ምንድን ነው ጉዳችን እኮ ነው የሚፈላው። ገብቶ ገብተሃል አይደለ? እቺ ከሌለ መምረጥ እኮ የኢትዮጵያ ቮት። አሁን ለምሳሌ እንበልና በዚህ ሁሉ ፕሮብሌም ውስጥ እንትና ተመርጠው ነበረ፣ ብላተር ተመርጠው ነበር፣ ብላተር ተመርጠው ነበር። በዚህ ሁሉ ፕሮብሌም ውስጥ ምናልባት የእኛ ሰዎች ለብላተር ሰጥተዋል ካርድ ከሰጡ እንግዲህ በጣም ችግር ነው። ብላተር ግን እኔ ነኝ በእናታችሁ እናንተም እንትን ብላችኋል አም ሶሪ ብለው ሲወጡ ደግሞ ለኔም ያሳፍረኛል። እና ይህንን ነገር ወደፊት ሪቫይዝ ብናደርገው ሌላው እኛም ራሳችን አሁን አይደብሌፍ የሚቀጥለው አሁን የኢንተርናሽናል አትሌቲክስ አሶሲሽኑ የሚቀጥለው ምርጫ አለ። እዛ ምርጫ ላይ አሁን ተወካይ አለች ኢትዮጵያ። አንዷ ተወካይ ነው ኢትዮጵያ ራሷ አንዱ የምትመርጠው ነው ሄዳ። የዓለም አቀፍ አትሌቲክስ ፌዴሬሽኖች ማህበር 212 ብሔራዊ ፌዴሬሽኖች አባላት አሉት ይመስለኛል። ስለዚህ አንዱ የኢትዮጵያ ብሔራዊ ፌዴሬሽን ነው አንዱ የኢትዮጵያ ብሔራዊ ፌዴሬሽን ነው። ምርጫው አሁን እንግዲህ በዚህ በኦገስት ላይ ነው የሚደረገው። እዛ ኦገስት ላይ ሲመረጥ 53 በ54 የአፍሪካ ሀገሮች አሉ ባይገርምክ ትንንሽ አፍሪካ ሀገሮች በቁጥር ግማሽ ሚሊዮን የማይሞሉ ሀገሮች እንደ አንድ አሜሪካ ወይንም እንደ አንድ ትልቅ አገር ነው ሁሉ የሚመደቡት። ከፊፋ ጋር ይመሳሰላ ማለት ነው አሰራሩ በጣም ተመሳሳይ። ፊፋ ላይም አሜሪካና ሌላ አነስ ያለች ሀገር እኩል ድምጽ አላቸው። ስለዚህ ኢ ደብል ኤ ኤፍ ላይም እንደዛ ነው፣ በጣም ተመሳሳይ ነው። ይሄ በስፖርት ማህበራቶችም በሁሉም ኦልሞስት ይመሳሰላሉ። በእሱ እናጠቃልላለን። ፊፋንና የአለም አትሌቲክስ ፌዴሬሽኖች ማህበርን አነጻጽረህ ባለፈው ይሄ ጉዳይ እዚኛውም አትሌቲክሱም ላይ እንዳይከሰት እፈራለሁ ብለህ ነበረ። ስጋትህ ከምን የመነጨ ነው? ኃይሌ እስቲ ዛሬ በደንብ አብራራለን። አሁን ፊፋ ውስጥ የተከሰተው አይነት ሁኔታ አትሌቲክሱም አካባቢ፣ ዓለም አትሌቲክስ ፌዴሬሽኖች ማህበር ውስጥም እንዳይመጣ ያሰጋል ብለህ ነበር ያሰጋል ማለት ሙስና ከተባለው በየ ምናልባት እኳ አንዳንድ ጊዜ ሁሉም በትንሽ ትንሹ በዛ በአቅሙ ሊኖር ይችላል። ፊፋ ትልቅ ገንዘብ አቅም ሊኖር ይችላል። ምናልባት እንደ ሳውዝ አፍሪካ አስር ሚሊዮን ተላከ እንደተባለው ላይሆን ይችላል። አስር ሺህ ቢላክስ፣ ለምሳሌ ባለፈው ጊዜ ሰምተው እንደሆነ የአንድ የካንዲዴት የሆኑ ሰውዬ እሳቸው ያደሉት አትርሱኝም ጭምር ሊሆን ይችላል። ኢንዳይሬክት ወይም ታንኪውም ሊሆን ይችላል። አይክ አንዳንድ ጊዜ ሙስና አንዳንዴ ዳይሬክትም ላይመጣ ይችላል። ኢንዳይሬክትም ሊሆን ይችላል። ያሰገዋል ምል በዛ ነው። ምክንያቱም ምርጫ እውነተኛውንና የምትፈልገውን ደግሞ ለስፖርቱ የሚሰራውን ሰው ትተውና በጥቅማጥቅም እንዴት ከሌን ዘናገኋለሁ እንደ አየ ለእኔ እንደተፈተንኩት ማለት ነው። እንዴት እንዴት አሁን እኔ በነገራችን ላይ እዚያ ቁጭ ብለን እኔ ፕሬስ ኮንፈረንስ ለዚህ ለሳባስቲኮ ስን ሰጥ እዚያ ፕሬስ ኮንፈረንስ ላይ በቃ በውስጤ ወይኔ አሁን ቢያየኝ እንዴት ይታዘበኝ ነው ያልኩት። ግን እሱ ሊቀየመኝ ይችላል። እኔ ግን ራሴን በራሴ ሁልጊዜ ነጻ ነኝ። በአሁኑ ሰዓት አትሌት ኃይሌ ገብረስላሴ በጣም ን ማመሰግነው በአሜሪካ ድምጽ ሬዲዮ አድማጮች ስም ጊዜ ይህን ያህል ጊዜን ስለሰጠህን በጣም አመሰግናለሁ። እኔም አመሰግናለሁ። የምታዳምጡት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ዝግጅታችንን ከማጠናቀቃችን በፊት የምሽቱን ዋና ዋና ዜናዎች በድጋሚ እናሳውሳችሁ። በደቡብ ሱዳን 18 ሰዎች መሞታቸውንና በትንሹ 170 ሌሎች በበሽታው መያዛቸውን አስከትሎ ሀገሪቱ ውስጥ የኮሌራ ወረርሽኝ ገብቷል ስትል አውጃለች። የጤና ጥበቃ ሚኒስትሩ ሪክ ጋይ ኮክ ለጋዜጠኞች ሲናገሩ የበሽታው ስርጭት የጀመረው የእርስ በርስ ጦርነቱን ሸሽተው ጁባ ከተማ ውስጥ በሚገኙ የተባበሩት መንግሥታት ድርጅት በአቋቋማቸው ካምፖች ተጨናንቀው በሚኖሩ ሰዎች መካከል ነው ብለዋል። አድማጮች ለምሽቱ ያዝነው ይሄው ነበር። በዚህ በሚቀጥለው ዜማ እንሰናበት። የትግርኛ ስርጭት አማርኛውን ተከትሎ ይቀርባል። በእኛ በኩል ያስተናገድናችሁ አሉላ ክብድና ሄኖክ ሰማ ጊዜር ነን። ሰላም፣ መልካም ምሽት። Shed girl, I hear the agony bonded. In a sour shack. The play in a matter, sansate <laughs> santsa. Can you